ما لا شي አስጨናቂ ጊዜ ሆኖ አልፏል። 2001 አዲስ አመት በመላው ዓለም ተከብሯል። አዲስ አመትን ከሌሎች አገሮች ቀድመው ከሚያከብሩ አገሮች አንዱ የሆነችው አውስትራሊያ በተለያዩ የኮሮና ቫይረስ ገደቦች ውስጥ አዲስ ዓመትን ተቀብለዋለች። ከዚህ በፊት በርችት ትርኢት የአዲስ ዓመትን ብስራት የሚገለጽባቸው ስነ ስርዓቶች በአብዛኞቹ ከተሞች ሳይደረጉ ቀርቷል። ርቀትን መጠበቅ ብቻ ገደብ ያደረገችው የምዕራብ አውስትራሊያ ከገደብ ነጻ ሆና አዲስ ዓመትን ተቀብላለች። ሲድኒና ቪክቶሪያ አዲስ የኮሮና ተጠቂ ቁጥሮችን ማስመዝገብ ጀምረዋል። ዓለምን ከእንቅስቃሴ ገደብ ውጭ ያደረገው ኮሮና ቫይረስ በ2021 ስጋት ሆኖ ይቀጥል ይሆን የሚለው ጭንቀት የብዙዎች ሆኗል። የሲድኒው ነዋሪ ካሌብ ግርማ 2021 ከመግባቱ በፊት ተስፋ አድርጌ ነበር፣ ከዓለም ላይ ኮሮና ሙሉ ለሙሉ ይወገዳል፣ መድኃኒት ተገኝቶ ያለ ገደብ እንቅስቃሴና በነፃነት ያለ ስጋት መኖር ሆኖም የዚህን ዓመት አዲስ ዓመት አሮጌው ዘመን ይዞት በመጣ ወረርሽኝ ምክንያት በሙሉ ደስታ አክብሬ አልተቀበልኩትም ይላል። የአደላይዷ ነዋሪ አለም አበባው ጥላሁን ለያሁለት ዓመት የኖረችባት አውስትራሊያ ውስጥ አዲስ ዓመትን ከቅርብ ጓደኞቿ ጋር በመኖሪያ ቤቷ ተሰባስበው ራት በመብላት መጪውን ዓመት መልካም እንዲሆን ምኞታቸውን በመገላለጽ እንደሚያከብሩ ትገልጻለች። እዚህ ሀገር ከመጣሁ ጀምሮ አዲስ ዓመትም እናከብረው ያው ከቅርብ ጓደኞቻችን ጋር ደሰበን ኦክሎክ እንገናኛለን። እስከ ሚድናይት ድረስ አብረን እንሆናለን። እናንጠጣለን፣ ውራት እንበላለን። እኛ ልጆቹም የጓደኞቻቸው ጋር ይጫወታሉ። እኛም አብረን እንጫወታለን። እና እንደዛ ነው የምናከብረው። ፖሬሽን ላይፍ ያው ልጆች ይሰራሉ። ያው ምግብ ጾም ስለሆነ የኦርቶዶክስ ነ ጾም ስለሆነ በአብዛኛው የጾም ምግብ ነው የምንሰራው። በቃ ከዛ ቡና ዳቦ ምናምን እናደርጋለን። ዋናው ነገር በአንድ ላይ ሆነን አዲሱን አመት ነጭን አመት ጥሩ ውሽ ለማድረግ ነው። በአብዛኛው ጊዜ ልጅ የሆኑት ልጅ ልጆቹ የሄዱና አይተው ይመጣሉ እና ተመልሶ ይመጣሉ። እኛ ያው ውስጥ እንቆያለን። አሁን ግን ያው በዚህ በኮቪዱ ምክንያት ብዙ ነገር የተቀያየር ይመስለኛል ያው እግዚአብሔር ይመስገን አይደል፣ ብዙ እንትን የለንም። በኮቪዱ ምክንያት ብዙ ሪስትሪክሽኑ ትንሽ ላላ ብሏል። ስቲል ግን ቢያንስ ቢያንስ ያው ሪስትሪክሽናችንን ዲስታንሳችንን በመጠበቅ ነው እንትን የምናደርገው። ያው ብዙ ሰፋ ያለ ግቢ ስለሆነ ያ ዲስታንሳችንን ለመጠበቅ ችግር የለውም። ርችት እንግዲህ ያው እቤት በትንሽ ርችት ነው የምናከብረው። ሜድላይት ላይ ብዙ ጊዜ ያው ርችት እናደርጋለን፣ ሻፓኝ ከፍታለን እና ጥሩ ከማዲስ ዓመት የምንለው በዛ ሰዓት ነው። ለሀገራችን ለኢትዮጵያ ሰላሙን ፍቅሩን እንዲሰጠን ይሄንን በሽታ ደግሞ ከሀገራችን ከመላው ዓለም አጥፍቶ እንደነበረው በፍቅር በሰላም በጤና እንድንኖር እንደዚሁም ወገኖቻችን በአገር ቤት ላሉ ወገኖቻችን ሰላሙን ፍቅሩን እንዲሰጥልን ነው የምንመኘው። ለሁሉም ኢትዮጵያዊ በአጠቃላይ ለሁሉም ለኢትዮጵያም ለአውስትራሊያዊ መልካም አዲስ ዓመት እንመኛለን። በእኔ በኔና በቤተሰብ ይሰብ የምዕራብ አውስትራሊያ ፐርዝ ነዋሪ የሆነችው መስኪያ አሻግሬ የአውስትራሊያ ባልን የልጆች ባል ነው የምንለው የምናዘጋጀው የአውስትራሊያ ምግብ ነው። በኮሮና ቫይረስ ምክንያት ሁለት ሺህ ሀያ ሁሉ ነገር ተዘጋግቶ መልካም አልነበረም። ሁለት ሺህ ሀያ አንድ መልካም ይሆናል ብዬ ተስፋ አደርጋለሁ ስትል ትገልጻለች። ሁለት ልጆች አሉኝ። ባለቤቴ ኢትዮጵያዊ አይደለም ሰው ብዙ ጊዜ በዓል ስናከበር ሁለቱንም የኢትዮጵያን ባህል፣ የኛንም ባህል የአውስትራሊያን ባህል አንድ ላይ ኮምባይን አድርገን ነው ለማክበር የምንሞክረው። እና የአውስትራሊያ ኒው ይር የእነሱ በዓል የልጆቼ በዓል ነው የምንለው ስሙን ስንጠራ ማለት ነው። የኢትዮጵያ ኒው ዬር ሰፐሬትሊ ስላለ እና ጠዋት እንነሳለን፣ ልጆች ፕሬዘንት ይኖራቸዋል። ከፕሬዘንት በኋላ ፕሮባብሊ ወክ እናደርጋለን፣ ቤቻ አለ የምንኖሩበት አካባቢ። ከልጆቹ ጋር አዲስ ዓመት መሆኑን ያው እናስታውሳቸዋለን። ልጆች አንዷ አምስት አንዷ ስምንት ዓመታቸው ነው። ከዛ በኋላ ምሳ አንድ ላይ ኔጋ እህቴ ያለች እዚህ ባለቤቷ እና ልጇ ኔጋ ይመጣሉ አንድ ላይ ምሳኔ ያበስላለው ኒው ይር የልጆቼ በዓል ብለን በኮንሲደርስ ነው የምናደርገው። የአውስትራሊያን የሆነ ምግብ ነው የምናበስለው። ምሳ አንድ ላይ ከነሱ ጋር አብረን እንበላለን። በተረፈ ከሰዓት በኋላ ያለውንም ያው አንድ ላይ እናሳልፋለን ማለት ነው፣ ከእህቴ ከባለቤቷ ና ከልጇ ጋር እንደን ማይሰልፍ ባለቤቴ እንደን ሁለት ልጆቼ ማለት ነው። ሁለት ሺ ሀያ በጣም አስቸጋሪ ጊዜ ነበር ለእኛ። ቤተሰቦቻችን መተው ለመጎብኘት አስበው ነበር ሁለት ሺ ሀያ ላይ በኮቪድ የተነሳ አሁን ሱ ፖስትፖን ተደርጓል። ሰው ሁለት ሺ ሀያ አንድ እንግዲህ ሁሉ ነገር ሰላም ሆኖ ኮቪድም አንደር ኮንትሮል ሆኖ ቦርደር ተከፍቶ ከዘመድ አዝማድ ጋር የምንገናኝበት አመት ይሆናል ብዬ ተስፋ ነው የሚያደርገው። እንግዲህ ከእግዚአብሔር ጋር ቤተሰቦች የመተው መጎብኘት ይችላሉ ወይንም እኛ ሄደን እንጎበኛለን። አይ ፊል ላይክ በጣም እንደተራራቀን ይብ እንዘው ሁለት አመት በፊት ተያይተናል፣ ግን ኮቪድ መሀል ላይ መጣ እና ያ ሁሉ ተስተካክሎ ቤተሰብ የምናይበት ጊዜ ይሆናል ብዬ ነው እንግዲህ ተስፋ የማደርገው። ከሆነ ደረሳችሁ ፕሮባብሊ እህት ወንድሞች ያሉ እህቶች አሉኝ ወንድም አሜሪካን ሀገር ያሉ አንደን እህቴ ያለች እዚህ አንደን እህቴ ባለቤት ባለቤቴና ልጆቼን ሁሉ ላለፉት አስራ ሰባት ዓመታት በሜልበርን አውስትራሊያ የኖረው ፍቅሬ ታደሰ የዚህ ዓመት በዓል አከባበር ከዚህ በፊት ከተለመደው የተለየ ነው። የርችት ስነስርዓት በዓሉን ደማቅ ቢያደርገውም በዚህ ዓመት በኮቪድ ምክንያት ተሰርዞ በዓሉን ቤት ውስጥ ረፍት በማድረግ በሁለት ስሜት ውስጥ ሆኖ ለኢትዮጵያ ሰላምና አንድነትን በመመኘት እንደሚያከብረው ይገልጻል። የዘንድሮ የአዲስ ዓመት በዓል አከባበር ትንሽ ለየት ይላል። ወደ አስራ ሰባት ዓመት ሆኖኛል እዚህ እና የነበረው በብዛት የአዲስ ዓመትን ውጭ ስታከብር በዓል መሆኑን የምታውቀው ያው የፋየር ወርክ ወይም ይሄ የርችት ስነስርዓቱን በመታደምና በማየት ነበረ። ዘንድሮ ግን ባለው ሁኔታ በዓለም ላይ ባለው ይሄ ኮቪድ ናይንቲን ችግር ምክንያት ያው ብዙ ነገር ካንስል ሆኗል። ሜልበርን ደግሞ ትንሽ ተረጋግተን ነበረ። አሁን እንደገና ደግሞ ትንሽ አገር ሽቶ ባለ ሁኔታ እንዳለ ካንስል ሆኖ ያው ከስራ በመቅረት ወደ ቤት ተቀመጡ ጥንቃቄ አድርጎ በመባል ቤት ውስጥ ተቀመጠን እንግዲህ እያከበር ነው ያለው። አይምሮንም ሰረቅ የሚያደርግ ጊዜ ነው ያለው እና ያለው በአለም ላይ ያለው ችግር በሀገር ላይ ያለው ችግር በዓልን እንደ በዓል እንድታከብር አያደርግህም። ያው አይምሮህንም ይሰርቀዋል። እና ግን ያው ሁሉንም ባለው በተቻለ መጠን ለልጆቹም ብዙ ምንትን እንዳይል በማለት ያው ቲቪ በማየት አንዳንድ ነገሮችን የኒቪር ፕሮግራም በነሱ እድሜ በነሱ ቋንቋ የተዘጋጁ ነገሮችን በማየት ያው በዓል በዓል ለማድረግ እንታገላለን። መጀመሪያ ለኤስቢኤስ ሬዲዮ ፕሮግራም እንኳን አደረሳችሁ። ከዛ በመቀጠል እንግዲህ ያው በዓሉንም በዓል ለማድረግ በአለም ላይ የምታየውና የምትሰማው ነገር ስለሚያስቸግር ብዙ ደስታ አይሰጥህም። በተለይ በሀገራችን ያለው የሰላም መጥፋት፣ የአንድነት መጥፋት እንደ አገር ያለው የማህበረሰቡ ፍቅር አንድነት የተናጋበት ለባለፉት ሀያ ና ኦልሞስት ሰላሳ አመት የተዘራው የጥላቻ ና የመከፋፈል ዘር ያው አፍርቷን እየታጨደን ያለው እና ያንን ያንን ነገር እግዚአብሔር አምላክ አጥፍቶ ለሀገራችን በሰት በጭንቅ፣ በመከራ ላይ ያሉትን የሰላም አየር መተንፈስ ያቃታቸውን፣ በፍትህ መጓደል፣ በፍትህ ማጣት፣ በእስር ቤት የሚንገላቱትን፣ በአጠቃላይ እግዚአብሔር አምላክ ሁሉንም ሰላም አድርጎልን ሀገራችን ፍትህ የምታገኝበት የፍትህ የሰላም ሀገር እንድትሆን የተከበረች ሀገር እንድትሆን ነው የምመኘው። ለሁሉም በመላው ዓለም እንኳን አደረሳችሁ። ኤስቢኤስ አዲሱን ዓመት የሰላም የጤና የስኬት እንዲሆንላችሁ መልካምኞቱን ይገልጻል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ